የአሜሪካ ድምፅ ነው። በ በ19 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ እሁድ ግንቦት 14 2014 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች በየአመቱ በሺዎች የሚቆጠሩ ኢትዮጵያውያን ወደ ዩናይትድ ስቴትስ ይመጣሉ በምሽቱ መሰናዷችን እነዚህ ትውልደ ኢትዮጵያ ከአዲሱ መኖሪያቸው ጋር በምን አይነት ፍጥነት ይላመዳሉ ምን አይነት ህይወት እየመሩ ነው ብለን እንጠይቃለን እኔ ካጋጠሙኝ ሰዎች ኔጋ ከሚመጡ ሰዎች ወደ ዘጠና ፐርሰንቱ በጣም በጣም ደንግጠው ነው ማገኛቸው አሜሪካ እንደዚህ ነው ወይ ብለው ማገኛቸው ወደ ስራ የሚፈልገው ለመግባቱ ትንሽ ጫና ሊፈጥርበት ይችላል እና ዋናው ነገር ብዬ ማስበው ከዛው ወደዚህ ሲመጣ ያለውን ትራንዚሽን የሚያስረዳ ሰው ያስፈልጋል። ሙሉ ዝግጅቱን ከዜና በኋላ ታደምጣላችሁ። ሌሎች ጥንቅሮችም በምሽቱ መሰናዷችን ተካተዋል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። መሰናዷችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻቸው አድማጮች፣ ከምሽቱ ዜና ጋር ሀብታሙ ስዩም ነኝ። ህወት በምረት ለቃችኋለሁ አለው ያላቸው አብዛኞቹ የመከላከያ ሰራዊት አባላት አይደሉም ሲል የመንግሥት ኮሚኒኬሽን ጉዳዮች ጽህፈት ቤት ዛሬ ባወጣው መግለጫ አስታውቀዋል። የጽህፈት ቤቱ መግለጫ የሽብር ቡድን እያለ በጠራው በህዋት ምርኮኞች ናቸው ተብሎ የተለቀቁት አብዛኞቹ ትግራይ ክልል ውስጥ ታግተው የቆዩ የመከላከያ ሰራዊት ቤተሰብ አባላትና ሌሎች ሲቪሎች ናቸው ብሏል። በክልሉ የምርኮኞች ማዕከል አስተባባሪ መሆናቸውን የገለጹት አቶ ብርሃነ ከበደ ሐሙስ ዕለት ለቪኦኤ በሰጡት ቃል ከአራት ሺህ በላይ ምርኮኞች እንደሚለቀቁ የተናገሩ ሲሆን ዓለም አቀፉ ቀይ መስቀል ኮሚቴ በበኩሉ ስለ ጉዳዩ እንደማያውቅ መግለጹ ይታወሳል። ኬኔዲ አባተ ከአዲስ አበባ ዘገባ አለው። የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ ህወሀት የአማራና አፋር አካባቢዎችን በኃይል ወረራ ስር አድርጎ በቆየባቸው ወቅቶች በግዳጅ ይዞ ኢሰብአዊ ተግባራትን ሲፈጽምባቸው የነበሩ ያላቸውን ሰዎች ለራሱ ፕሮፓጋንዳ ፍጆታ ለማዋል ምርኮኛ በማለት የሀገር ውስጥና ዓለም አቀፉን ማህበረሰብ ለማጭበርበር እየሞከረ ነው ብሏል። መግለጫው አክሎም የሽብር ቡድን ባለው በህወሀት ኃይል ምርኮኞች ናቸው ተብለው የተለቀቁት አብዛኞቹ ዜጎች የመከላከያ ሰራዊት ከትግራይ ክልል ለቆ በወጣበት ወቅት ታግተው የቀሩ የሰራዊቱ ቤተሰብ አባላት መሆናቸው ታውቋል ሲል አመልክቷል። በተጨማሪም ከልዩ ልዩ የአገሪቱ አካባቢዎች ለስራ ትግራይ ክልል ውስጥ ይኖሩ የነበሩና በህወሀት እገታ ስር እንደቆዩ የተገለጹ ሲቪል ነዋሪዎች የመከላከያንና የተለያዩ የጸጥታ ኃይሎችን መለዮ በማልበስ በምርኮኛ ስም ተሰልፈዋል ከተባሉት መካከል መሆናቸውን መንግስት እያደረገ ባለው ማጣራት ማረጋገጡን ነው መግለጫው ያስታወቀው። የትግራይ ክልል የምርኮኞች ማዕከል አስተባባሪ መሆናቸውን የገለጹት አቶ ብርሃነ ከበደ ባለፈው ሐሙስ ግንቦት 11 2014 ዓ.ም ረት መቀሌ ለሚገኘው የቪኦኤ ሪፖርተር በሰጡት ቃል ከ4000 በላይ ምርኮኞች እንደሚለቀቁ ተናግረዋል። ወታደሮቹ የትግራይ ኃይሎች እስከሚቆጣጠሯቸው አካባቢዎች በመኪና እንደሚሄዱና ቀጣይ ጉዟቸው ደግሞ ከዓለም አቀፉ ቀይ መስቀል ጋር በመተባበር እንደሚሆን አቶ ብርሃን ቢገልጹም ዓለም አቀፉ ቀይ መስቀል ኮሚቴ በበኩሉ በዚህ እንቅስቃሴ ውስጥ ተሳትፎ እንደሌለው አስታውቋል። ስለ ጉዳዩ ቪኦኤ የጠየቃቸው የኮሚቴው ያዲስ የዘገባ ቢሮ የኮሚኒኬሽን ኃላፊ ፓትሪክ ሜሽቫንድ ክልሉ የተማረኩ የፌዴራል መንግስት ወታደሮችን ለመልቀቅ መወሰኑን እንዳሳወቀ የሰሙት ከማህበራዊ ሚዲያ መሆኑን ገልጸው ዓለም አቀፍ ቀይ መስቀል ኮሚቴ በዚህ ስራ ተሳታፊ አለመሆኑንም ተናግረዋል። የትግራይ ክልል የውጭ ግንኙነት ቢሮ አስተባባሪ መሆናቸውን የሚናገሩት ካናዳ የሚገኙት የቀድሞ የኢትዮጵያ ዲፕሎማት አቶ ዮሐንስ አብርሃ በበኩላቸው ምርኮኞች በሚለቀቁበት ጊዜ ከቀይ መስቀል ወይም ሌላ ዓለም አቀፍ ተቋም ትብብር ውጭ ውጭ ሊደረግ እንደማይችል ገልጸው ነገር ግን ምን አይነት ክፍተት እንደተፈጠረ መቀሌ ከሚገኙት ባለስልጣናት አጣርተው ምላሽ እንደሚሰጡ ነው የተናገሩት። ይሁን እንጂ የመንግስት ኮሚኒኬሽን አገልግሎት በዛሬው መግለጫው የፕሮፓጋንዳ ድራማ ያለውን ምርኮኞችን የመልቀቅ ድርጊት ህወሀት አሁን ላይ የፖለቲካ ትርፍ አገኝበታለሁ ብሎ በማሰብ እንዳደረገው ገልጿል። ህወሀት በሐሰት ፕሮፓጋንዳ አሰልፎት ነበረ ያለው ድጋፍ መቀዛቀዙን ያመለከተው መግለጫው፣ በመሆኑም የአለም አቀፉን ማህበረሰብ ልብ እገዛበታለሁ ያለውን ችግረኞችን መፈታት አጀንዳ ለማድረግ እየሞከረ ነው ሲል አብራርቷል። መንግስት ሸኔ ከሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው እንዲሁም ጽንፈኛ ተብለው ከተገለጹ ሌሎች ታጣቂ ቡድኖች ህወሀት አባላትን በመመልመል ሲያሰለጥናቸው የነበሩ ሰርጎ ገብ የተባሉ ኃይሎችንም በምርኮኛ ስም አደራጅቶ የእኩይ ተልዕኮ ማስፈጸሚያና መረጃ መቀበያ ለማድረግ እየተንቀሳቀሰ መሆኑን በመንግስት በኩል የተደረገው ማጣራት አመልክቷል ሲልም መግለጫው ይከሳል። የመንግስት ኮሚኒኬሽን አገልግሎት ባወጣው በዚህ መግለጫ ዙሪያ ከመስሪያ ቤቱ ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። የህወሀት ቃል አቀባይ አቶ ጌታቸው ረዳ ለመግለጫው በትዊተር አድራሻቸው በሰጡት ምላሽ መግለጫውን ምርኮኞቹ መለቀቃቸውን የመካድ እርምጃ እንደሆነ አመልክተው ገና የተለቀቁትን ሁለት እጥፍ የሚያክሉ ምርኮኞች በትግራይ ኃይሎች እጅ እንደሚገኙ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ የሱዳን የጸጥታ ኃይሎች ፖለቲካዊ ሽግግርን በማደናቀፍ ስልጣን የያዘውን የጦር ኃይል ለመቃወም እንደ አዲስ ወደ አደባባይ ከወጡት ሰልፈኞች መካከል አንዱን መግደላቸውን የህክምና ባለሙያዎች አስታወቁ። ነቱ ይፋ ያልተደረገው ግለሰብ ደረቱ ላይ በጥይት በመመታቱ ኡምዱርማን ከተማ ውስጥ ሕይወቱ እንዳለፈ የሱዳን ሐኪሞች የአፍቃሪ ዲሞክራሲ ማዕከላዊ ኮሚቴ በመግለጫው ላይ አስታውቀዋል። የፖላንድ ፕሬዚደንት አንድሬዚች ዱዳ በዛሬ ዕለት በዩክሬን ፓርላማ ተገኝተው ንግግር አድርገዋል። ይህም ከሩሲያ ወረራ በኋላ በዩክሬን ፓርላማ ተገኝተው ንግግር ያደረጉ የመጀመሪያው የውጭ ሀገር ርዕሰ መንግስት ያደርጋቸዋል። ፖላንድ እስካሁን ድረስ ከሁለት ሚሊዮን በላይ ዩክሬናውያን ስደተኞችን ተቀብላለች። ይህ በእንዲህ እንዳለ ሩሲያ በዩክሬን ሉሃንሳቅ ክፍለ ሀገር ጥቃቷን ባበረታችበት በአሁኑ ሰዓት ከሀገሪቱ ጋር የተኩስ ማቆምም ሆነ በሌላኛው ወገን የቀረበ ጥያቄን በመቀበል ረገድ መግባባት ላይ ሊደረስ አለመቻሩን የዩክሬን ዋነኛ ተደራዳሪ በትናንትነው ዕለት አስታውቀዋል። ሉሃንሳቅ በምስራቅ ዩክሬን የሚገኘውን ዶንባስን ከፈጠሩት ሁለት ክፍለ ሀገራት መካከል አንዱ ነው። ከዩናይትድ ስቴትስ መከላከያ መስሪያ ቤት ኃላፊ ሎይድ ኦውስቲንና የጣሊያኑ ጠቅላይ ሚኒስትር ማሪዮ ድራጊ የቀረቡ የተኩስ አቁም ጥያቄዎችን በተመለከተ መልስ የሰጡት ሚካኤሎ ፓድላይክ የዩክሬን ፕሬዚደንት ቮሎድሜር ዘለንስኪ አማካሪም ናቸው። ጦርነቱ ከባላንጣዎች ወገን የቀረቡ ጥያቄዎች ላይ መግባባት ቢደረስ እንኳ በጊዜያዊነት እንጂ ለዘለቄታው የማይቆም መሆኑን ጠቁመዋል። ሩሲያውያን ከዚህ የባሰ ደም አፋሳሽና የገዘፈ አዲስ ጥቃት ይከፍታሉ ሲሉም አክለዋል። ይህ በእንዲህ እያለ ሩሲያ ለዩክሬን ድጋፍ ያደርጋሉ ባለቻቸው ወደ አንድ ሺህ የሚጠጉ የዩናይትድ ስቴትስ ዜጎች ላይ ወደ ግዛቷ እንዳይገቡ ቋሚ ገደብ ጥላለች። ከእነዚህ መካከል ፕሬዚደንት ጆ ባይደን እና ምክትላቸው ካምላ ሃሪስ እንዲሁም የፕሬዚደንቱ ካቢኔት አባላት ይገኙበታል። የሶሪያ መንግስት እስረኞችን ለመፍታት የያዘውን እቅድ የተባበሩት መንግስታት ድርጅት አወድሰዋል። የተባበሩት መንግሥታት ድርጅት ልዩ ልኡክ ጌር ፔተርሰን በሺዎች የሚቆጠሩ በሽብር ክስ ጥፋተኛ ተብለው የታሰሩት ሶሪያውያንን በምሕረት ለመልቀቅ ሀገሪቱ የያዘችውን እቅድ በበጎ እንደሚቀበሉት በዛሬ ዕለት አስታውቀዋል። የሶሪያ የሰባዊ መብቶች ታዛቢ የተባለው ተቋም እስካሁን አሁን 1142 ሰዎች መፈታታቸውን አስታውቀዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ናቸው። ወደ ሌሎች የእሁድ ምሽት ዝግጅቶች መልሳችኋለሁ። በ19፣ 25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ግንቦት 14 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። የዓለም ታሪክ የሰው ልጆች አንድ የሚያደርጋቸው ነገር እንዳለና ሰባት ቢሊዮን ሰው አንድ እንደሆነ እና አሁን እንደምታዩ በተለያየ የሀገራችን ክፍል ኢትዮጵያን ጨምሮ መታየው ፍጅት እና ጥላቻ ምናልባት ሰው ቀና ብሎ በእርግጥም የሚያገናኘን ሁላችንም እዚህ ሙዚየማችን አለና እሱን አስበን ረጋ ብንልም ቢል ጥሩ ነው። ስለዚህ የምንሰራው ስራ በቅርቡ የፖንቶፊካል ሳይንስ አካዳሚ አባል ሆነው የተመረጡትን እና ሰላም በመባል የምትታወቀውን ቅሪተ አካል ግኝት የመሩትን ፕሮፌሰር ዘረሰናይ አለም ሰገድን የሰማችሁት። ከእርሳቸው ጋር ያደረግነው ቆይታ ወደ ኋላ ላይ ይቀርባል። አሁንም አብራችሁን ቆዩ። በፕሮግራማችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ አድርሱን። የዋትሳፕ የስልክ መስመራችን 202 251 3505 ነው። አሁን ወደ ቀዳሚው የምሽቱ መሰናዷችን እንለ በየዓመቱ በሺዎች የሚቆጠሩ ኢትዮጵያውያን ወደ ዩናይትድ ስቴትስ ይመጣሉ። አንዳንዶቹ ለሀገሪቱ ያላቸው ቅድመ ግምትና እውነታ አለመጣጣሙን ተከትሎ ለመላመድ ጊዜ ሲፈጅባቸው ይታያል። አንዳንዶቹ ደግሞ ራሳቸውን በፍጥነት ከሁኔታዎች ጋር አስማምተው ስኬታማ ሕይወት መምራት ችለዋል። ዛሬ ምሽት አሜሪካ ውስጥ ከመኖር ጋር ተያይዘው ትውልደ ኢትዮጵያውያን ቀድመው ቢያውቃቸው የሚባሉ ጉዳዮችን ለመነጋገር እንዲሁም በዚህ ሀገር መኖር ያለውን የተለየ መልክ ለመቃኘት ሁለት እንግዶችን ጋብዘናል። ውይይቱን የመራ የሚሰራው ሀብታሙ ስዩም እንግዶቹን አስቀድሞ ያስተዋውቅልናል። የመጀመሪያዋ እንግዳ ሐምራዊት ተስፋ ናት። ሐምራዊት በተለይ በዲሲና አካባቢው የበርካታ ትውልድ ኢትዮጵያንን ህይወት በበጎ በለወጡ የማህበረሰብ ስራዎች ትታወቃለች። በልጆች አስተዳደግና ቤተሰባዊ አስተዳደር ዙሪያ እውቀቷን በተለያዩ አውታሮች አጋርታለች። ከሞንትጎመሪ ዩኒቨርሲቲ የማህበራዊ ትስስር ባለሙያነቷ በተጨማሪ ኢትዮ የቤተሰብ አገልግሎት የተሰኘ መንግስት ያልሆነ ተቋም ውስጥም እያገለገለች ትገኛለች። ሐምራዊት እንኳን ወደ ዝግጅታችን መጣች። ሁለተኛው እንግዳይ አብርሃም ወልደ ጊዮርጊስ አይታሙ ነው። አብርሃም በቨርጂኒያ አሌክሳንድሪያ ከተማ አስተዳደር ውስጥ የህፃናት ደህንነት ጥበቃ ባለሙያ ሆኖ ይሰራል። ወደ ዩናይትድ ስቴትስ ከመምጣቱ በፊት በተባበሩት መንግስታት ድርጅት ውስጥ የስደተኞች ጉዳይ ተቋም ውስጥ በተለያዩ ኃላፊነቶች ውስጥ አገልግሏል። አብርሃም በቅርብ ዓመታት አሜሪካን እንዴት እንደተዋወቃትና በመሰል ጉዳዮች ሀሳቡን ያጋራናል። አብርሃም እንኳን ወደ ስርችታችን በሰላም መጣህ አንተም አመሰግናለሁ ሀብታሙ። እንግዲህ ሁለታችሁም ከትውልደ ኢትዮጵያውያን ጋር በተደጋጋሚ በሚያገናኟችሁ ስራዎች ውስጥ ተሳትፋችኋል። በርካታ ኢትዮጵያውያን በሚኖሩበት የዋሽንግተን ሜትሮ ቀጠና ውስጥም ነው የምትኖሩት። በግል ምልከታችሁ ኢትዮጵያውያን የአሜሪካን ምድር ከመርገጣቸው በፊት ስለ ሀገሩ ባህልና ስርዓት ያላቸውን የቀደመ እውቀት እንዴት ትገመግሙታላችሁ? ምን ያክል በቂ ነው ብላችሁ ታስባላችሁ? ሀምራዊት፣ ከአንቺ ልጀምርና ወደ አብርሃም አመራለሁ። እሺ በቅድሚያ ከእንደገና መልሻ አመሰግናለሁ፣ ይህን እድል ስለሰጣችሁኝ። ኢትዮጵያውያን ከአሜሪካ ከመምጣታቸው በፊት ስለዚህ ሀገር ሲስተም፣ ስለዚህ ሀገር ኑሮ ያላቸው እውቀት በጣም በጣም ያነሰ ነው ብዬ ነው እኔ ካየሁት፣ ከኤክስፒሪየንስ ካገኘኋቸው ሰዎች ያየሁት ያው ትንሽ ተሽሏል ከድሮ። ምክንያቱም ኑሮ በአሜሪካ የሚሉ አይነት ሰዎች ትንሽ ሰውን እንዳነቁት ሰዎች ይናገራሉ። ግን ስቲል በጣም የተሳሳተ አመለካከት ነው ያለው። እንኳን ሌላው ቀርቶ ያው ስራ በጣም ቢዚ እንደሚያደርግ ሰው ራሱን መቻል እንዳለበት ኑሮ ሩጫ እንደሆነ ቢያውቁ እንኳን ውስጥ ጠልቀው አያውቁትም የችግሩን ጥልቀት ምን ያህል ሰው በተለይ አዲስ መጥቶ እዚህ ሀገር ለመለማመድ እንዴት ከባድ እንደሆነ የወረቀት የማግኘት ሂደት እንዴት ከባድ እንደሆነ ትምህርት ለመማር ያለውን ተግዳሮት፣ ብቸኝነት የሚያመጣውን ተግዳሮት አያውቀውም ጥልቀቱ። እና እኔ ካጋጠሙኝ ሰዎች እኔ ጋር ከሚመጡ ሰዎች ወደ ዘጠና ፐርሰንቱ በጣም በጣም ደንግጠው ነው የማገኛቸው። አሜሪካ እንደዚህ ነው ወይ ብለው ሻክ ሆነው ነው የማገኛቸው። በጣም አመሰግናለሁ። ሀምራዊት አብርሃም፣ ወደ አንተ ልምጣ። ወደዚህ ሀገር ከመጣህ ወደ ስድስት ዓመታት ተጠግተዋል። የግል ልምድም ተነስተህ ልታነሳልን ትችላለህ። ኢትዮጵያውያን ወደ አሜሪካ ከመምጣታቸው በፊት እዚህ አካባቢ ያየሃቸውን ያገኛቸው ሰዎች ያላቸውን እውቀት ምን ያክል ተገመግመዋል? በቂ ነው ብለህስ ታስባለህ ወይ? አመሰግናለሁ በድጋሚ አብቻመው እንግዲህ አሜሪካ አሁን የከፍታ ስድስት ዓመቴን ሊይዝ ነው። እንግዲህ የራሴ ልምድ ለመናገር ያ ወደዚያ ሀገር ሞቭ ከማድረጌ በፊት የራሴ የነበሩኝ ግምቶች ነበሩ። ዋናው ትልቁ ነገር ለእኔ እንግዲህ ብዬ የማስበው ትራንዚሽኑ ነው። ማለት ከኢትዮጵያ ወደዚህ ስንመጣ የዚህን ሀገር ባህል እና የስራ ሁኔታ፣ ማህበራዊ ሕይወቶችን እና የመሳሰሉት ነገሮችን ተረድቶ ቀጥታ ወደ መሰረታዊ ኑሮ ውስጥ ለመግባት በጣም አንዳንዴ ሊያስቸግር ይችላል። እሱ ምን ማለት ነው? ግንዛቤ የሚሰጥ ሰው ቅድም ሐምራዊ እንዳለችው በሚዲያውም ይሁን በጓደኛ በቤተሰብ የመሳሰሉት ሰው ሀሳብ የሚሰጥ ሰው ከሌለ እኔ አሁን ለምሳሌ ብቻዬን ወደዚህ ሙቭ ያደረኩት ማቀው ምንም አይነት ቤተሰብ አልነበረኝም። አንድ ጓደኛዬ ነበረ። እሱ በብዙ ረቶኝ እዚህ ዋሽንግተን ዲሲ ሙቭ እንዳደረግ አድርገኝ። ከዛ እሱ ጋር ለጥቂት ጊዜ ሆኜ ነው ስራ ማግኘት የቻልኩት። እና ግን አትሊስት እኔ እንኳን በራሴ ኦንላይን ያሉ ሪሶርሶችን በመጠቀም የትጋ ምንዛፍቃ ኔትጋ እንደማወጣ የትጋ ስራ ማመልከት እንደሚገባኝ የመሳሰሉት ነገሮችን መረዳት ስለታልኩኝ ነገሮች ትንሽ ቀለውልኛል። መጀመሪያ ግን ምናልባት እነዚህም ነገሮች በቀላሉ ደግሞ ማግኘት የማይችል ሰው ብዙ ነገሮችን በጣም ሊወሳሰብበት ይችላል። ማህምራዊ ቅድም ገልጸዋለች ሁሉ ነገሩ አዲስ ስለሆነ ሰዎች ቶሎ ተስፋ የመቁረጥ ወይ ደግሞ የመበሳጨት ነገሮች ውስጥ ሊገቡ ይችላሉ። ምክንያቱም ብዙ ሰው እንግዲህ የሚገምተው የሚመጣውም ራሱን ለውጦ ቤተሰቡን ለመለወጥ ስለሆነ ቶሎ ብሎ ወደ ስራ ውስጥ ስጥ ባለመግባቱ የሚፈልገው ነገር ውስጥ ቶሎ አለመግባቱ ትንሽ ጫና ሊፈጥርበት ይችላል እና ዋናው ነገር ብዬ ማስበው ከዚህ ወደዚህ ከዛ ወደዚህ ሲመጣ ያለውን ትራንዚሽን የሚያስረዳ ሰው ያስፈልጋል ኦር ደግሞ አሁን የጊዜው የኢንተርኔት ነው። ሰዎች ባሉበት ቦታ ሆነው እዚህ ሀገር ስላለው ነገሮች ቶሎ ራሳቸውን ራሱ አስተምረው ከዛ በኋላ ሲመጡ ምን እንደሚጠብቃቸው ማወቅ ያለባቸው ይመስለኛል። በጣም አመሰግናለሁ አብርሃም። በእናንተ እይታ በርካታ ትውልድ ኢትዮጵያውያንን ለችግር ዳርጓል ወይንም ደግሞ መጠቀም የሚገባቸውን ያክል እንዳይጠቀሙ ከልክሏቸዋል የምትሉት ጉዳይ ምንድን ነው? የሀገሩን ባህል አለማወቅ ነው? ቋንቋ ነው? ወይነት ስርአቱን በደንብ አለመገንዘብ ነው? ሀምራዊት፣ ወደ አንቺ ልመለስ። በጣም ጥሩ ጥያቄ ነው። የሚጎዳው አንደኛ ቅድም፣ አሁንም ወንድሜ እንዳለው ኤክስፔክቴሽን ነው። ምክንያቱም ይዘውት የመጡት ነገር እና የሚያዩት ነገር ኮምፕሊትሊ ስለሚለይባቸው ያ በጣም ያሳዝናቸዋል፣ ሰዎችን ልባቸውን ያስወድቀዋል። ከዛ በኋላ ሌላው ዋናዊ ሰዎችን የሚጎዳው ነገር እውቀት፣ ሪሶርስ አለማግኘት ለህይወት አስፈላጊ የሆኑ ሪሶርሶችን አለማግኘት ነው። ምክንያቱም ሰዎች አስበውት የመጡት ሌላ ነገር ነው። የብዙ ሰው ምናልባትም ባክግራውንድ ኢትዮጵያ ምናልባት ጥሩ ትምህርት ተምሯል። እዚህ መጥቼ ደግሞ ስራ አገኛለሁ ጥሩ ስራ አገኛለሁ ብሎ ይፈልጋል። ከዛ ከትምህርት ጋር በተያያዘ የሚፈልጉትን እውቀት ምንጭ ማጣት፣ ያ በጣም ሰዎችን ፍራስትሬት ያደርጋል። ኢቭን እንኳን ቢያገኙ እንኳን የትምህርት እውቀት እንኳን ቢያገኙ እንዴት ነው የሚከፍለው? እንዴት ነው የማቻችለው? ከስራዬ ጋር ከኑሮዬ ጋር እንዴት ነው እየከፈልኩኝ ሬንት እየከፈልኩኝ? የሚለው ነገር ይዘውት የመጡት ህልምና እዚህ የሚጠብቃቸው ነገር ያው እንትን ሲያረጋቸው፣ በጣም እሱ በጣም ከባድ ያደርግባቸዋል። ሌላው በጣም ሰዎችን ከባድ የሚያደርግባቸው በተለይ የሚቀበሏቸው ሰዎች በጣም ማተር ያደርጋል። እዚህ ያለው ሰው ደግሞ የራሱ የሆነ ጫና የራሱ የሆነ ሩጫ አለው። የራሱ የሆነ ደግሞ ህይወትን የሚያይበት አስተሳሰብ አለው። ስለዚህ ለምሳሌ አንድ ሰው መጥቶ ትልቅ ቦታ ደርሳለሁ ብሎ ይመጣል። ምናልባት የሚቀበለው ሰው እረ እባክህ፣ እሱን ተወው ዝም ብለህ ሰቨን ኢለቨን ጀምር፣ እንደዚህ ሊለው ይችላል። ያኔ በፊት የነበራቸውን የመተማመን በጣም ያጣሉ። ምክንያቱም አዲስ ሀገር ስለሆኑ እንደ አዲስ ነው የሚጀምሩት እና ኮምፕሊትሊ በቃ ኮንፊደንስ ብዙ ያደርጋሉ። አንድ መጨረሻ ልጨምር፣ ወረቀት በጣም ብዙዎችን የሚያስከብድ ነገር የወረቀት ጉዳይ። ምክንያቱም ከዚህ ከወረቀት ጋር አይ ኖ ወርክ ፐርሚት ብዙ ጊዜ ትንሽ ቶሎ ይሰጣል፣ ግን እስቲል ያ የወረቀት ጉዳይ በተለይ ደግሞ በትምህርት የሚመጡ ወጣቶች እነሱ በጣም ሲቸገሩ ያለው ምክንያቱም የሚመጡበት ትምህርት ቤት እነዚህ ስካለርሽፕ ምናምን ብለው የሚመጡ ልጆች ብዙ ጊዜ ስድስት ወር ምናምን ነው የሚያቆያቸው ትምህርት ቤቱ። ከዛ መክፈል ሲያቀታቸው ይወጣሉ። ከዛ በጣም ይጎዳሉ። እነሱ በጣም ሲጎዱ ማለት ያው አልፈው የሚወጡ ብዙዎች ቢኖሩም ሲጎዱ አይቻለም። በጣም አመሰግናለሁ። ሀምራዊት አብርሃም፣ በተለይ አንተ በማህበራዊ ግልጋሎት ዘርፍ ውስጥ በተሰማራ ተቋም ውስጥ እንደማገልገልህ ከልጆች አስተዳደግም ሊሆን ይችላል። ወጣቶች እርስ በርስ ካላቸው ግንኙነት አንጻርም ለተለያዩ ችግሮች ሲዳረጉ አይተህ ሊሆን ይችላል። በአንተ እይታ በርካታ ትውልድ ኢትዮጵያውያንን ለችግር ዳርጓል፣ ወይንም ደግሞ መጠቀም የሚገባቸውን ያክል እንዳይጠቀሙ ከልክሏቸዋል የምትላቸው ጉዳዮች ይኖሩ ይሆን? አመሰግናለሁ። አብሳሙ ድጋሜ እንግዲህ አንተም እንደጠቀስከው ምናልባት መጀመር ካለብኝ ከህጻናት አስተዳደር ጋር በተያያዘ ያጋጠመኝን እንደ አንድ ምሳሌ ለመጥቀስ ያክል አባት እዚህ ለብዙ አመት እዚህ ይኖራል። እናት ከልጇ ጋር እዚህ ጆይን ታደረጋቸዋለች፣ ትቀላቀላቸዋለች። ከዛ ልጁ ኦልሞስት አስራ ሶስት አስራ አራት አመቱ ነው እና ትምህርት ቤት እንግዲህ አሜሪካ ባህሉ ፈጽሞ የተለየ ነው ከኢትዮጵያ እና ልጆችን አካላዊ ጥቃት ማድረግ አይቻልም። አካላዊ ጥቃት ማለት እኛ ሀገር እንግዲህ ልጆች ሲያጠፉ በቀበቶን በትንሽ በአርጩሜን በምናምን የተለመደ ነው። አሁን ምናልባት እየቀረ እንደሆነ ሰማለሁ፣ ግን እዚህ ደግሞ ፈጽሞ ያ ነገር የተከለከለ ነው እና አባት ያንን ነገር አትሊስት በጥቂቱ ቢሆን ተረቷል። እናት አዲስ ስለነበረች ልጁን ነው ስርዓት ለማስያዝ የምትጠቀማቸው ነገሮች ነበሩ ያ ክስ ደርሶባቸው ብዙ ውጣ ውረድ ውስጥ እንደገቡ አይቻለሁም። ይሄ ነገር አሁን ባህሉን ካለማወቅ እና እዚህ ሀገር ምን እንደሚፈቀድ ምን እንደማይፈቀድ ካለማወቅ የተነሳ ነገር የሚመጣ ነገር አለ ልጁም ቢሆን ኢትዮጵያ የለመደውን ነገር አሁን ለምሳሌ እንደ ቀልድ አንድ የክላስሜቱን እገልሃለሁ ብሎ ተናግሯል ተብሎ ለሶስት ቀን ለአራት ቀን ሰስፔንድ አርገውታል ከትምህርት ቤት እንዲቀር ተደርጓል። እና ነገሮችን እዚህ ሀገር በጣም ሲሪየስ ነው እና የሚወስዱት እገልሃለሁ አለ ተብሎ በጣም ትልቅ ነገር ተደርጎ ነው ሲወራ የነበረው ትምህርት ቤት ውስጥ እና ኢትዮጵያ እንግዲህ እንደ ቀልድ ማናችንም አንደ ዛሬ ገላሃለሁ ማለት የተለመደ አይነት አባባል ሊመስል ይችላል። እና እነዚህ ጥቃቅን የሚመስሉ ነገሮች እንዴት ከማህበረሰቡ ጋር እዚህ ካለ ልጆች ጋር፣ ወር ደግሞ ቤተሰቦች ጋር፣ አብሮ ከሚሰሩ ሰዎች ጋር እንዴት ራሱ መግባባት እንደሚቻል፣ ምን እንደሚፈቀድ፣ ምን እንደማይፈቀድ ያንን ነገር ማወቅ ብዙ ነገሮችን ያቃልላል ብዬ አስባለሁ። በተረፈ ግን ዋና ዋና ነገሮች ብዬ ደግሞ ማስበው ኑሮን እዚህ አካባቢ ምናልባት ሊያከብዱ ይችላሉ ብዬ ማስበው አንደኛ ነገር ፍርሃት ነው ሰዎች ያው እኔንም ጨምሮ ከኢትዮጵያ እንደ መምጣታችን አዲስ ነገር ለመጀመር ቋንቋውን ለማወቅ አዲስ ነገር ለመማር አዲስ ሰዎችን ለመተዋወቅ ወይ አዲስ እስቴት ለመሄድ ፍርሃት አለ እና ያ ፍርሃት ደግሞ ብዙ እድገታችንን የሚጎዳ ነገር መስሎ ይታየኛል። ሌላ ለመጨመር ምናልባት ደግሞ መመቻቸት ይመስለኛል። አንዳንድ ሰው ልክ እንደመጣ አንድ ስራው ይገባል። ከዛ ያችን ስራ ምናልባት ሀያ አምስት አመት ሀያ አመት ወር እንደዚህ ሊሰራ ይችላል። ግን አሁን ጊዜው ብዙ እድል ያለበት ጊዜ ከመሆኑ አንጻር እና እንደምንም አንድ ሰው አራት ወር አምስት ወር ስድስት ወር ትንሽ ነገር ታግሶ የሆነች ነገር ላይ ኢንቨስት ቢያደርግ ራሱ ላይ ቶሎ መለወጥ ይችላል። አዲስ ስራ መጀመር ይችላል። ጥሩ ገንዘብ ማግኘት ይችላል። ቤተሰቡንም ሆነ ራሱን መደገፍ ይችላል እና ባሉበትም አለመቅረትና አለመመቻቸት ወሳኝ ነገር ይመስለኛል። ምናልባት አንድ ነገር ለመጨመር ትዕግስት ነው ወሳኙ ነገር እሱ ይመስለኛል። እዚህ ልክ እንደመጣ እኔ አሁን ለምሳሌ የማስተርስ ዲግሪ እንደጨረስኩኝ ወደ ዋሽንግተን ዲሲ ሞት ሳደርግ ከሚዙሪ ከሚባል ስቴት ስራ መፈለግ ነበረብኝ። እስከ ስራ እስከማገኝ ግን እንደምንም አትሊስት መሰረታዊ ፍላጎቶችን ለማሟላት መስራት ነበረብኝ። ፓርኪንግ ሰርቻለሁኝ እና እዛ አንድ ወር ምናምን ገደማ ሰርቻለሁ። በአጋጣሚ ቶሎ ስራ አገኘሁኝ እና ያ ስራ በጣም ከባድ ነበረ፣ ቻሌንጅንግ ነው። ግን እንደምንም እዛ ጋ ለጥቂት ጊዜ ቢሆን ትዕግስት አድርጌ ወደ መፈልገው ቦታ ገብቻለሁ። እኔ ድለኛ ሆ አንድ ወር ብቻ ሰራሁኝ ያንን ስራ ግን ሰዎች ምናልባት በዛ ስራ ላይ ለረጅም ጊዜ ሊቆዩ ይችላሉ። ትግስት ካደረጉ ግን የሚፈልጉትና እነሱ ወደሚያልሙበት ደረጃ መድረስ የማይቻልበት ምንም ምክንያት የለም። ያንን ደግሞ በብዙ በማውቃቸው ሰዎች አይቻለሁና አራት ወር አምስት ወር ጥቃቀም የሚባሉ ኮርሶችን አሁን በተለይ በአይቲ በትንሽ ጊዜ ትንሽ ጊዜ ወስደው ታምረው አሜሪካኖች ከሚሰሯቸው ትላልቅ ድርጅቶች እኩል በጥሩ ገንዘብ እየተከፈላቸው ሲሰሩ የገዛ ጓደኞች አይቻለሁ። እና ይሄ ልምድ ጥሩ መስለው ይሰማኛል። ለውይይት የያዝኩት ሰዓት እየተጠናቀቀ ነው። ከመጠናቀቁ በፊት ግን አንድ ሀሳባችሁ እንድታጋሩበት የምፈልገው ጉዳይ አለ። ያልናቸው ችግሮች አሉ። ያም ሆኖ ግን አሜሪካ አሁንም በርካታ መልካም አማራጮችና መልካም በረከቶች ያሉባት ሀገር ስለመሆኗ ይነገራል፣ ይታመናል። እነዚህም በረከቶችና የስኬት ናሙናዎች ኢትዮጵያውያንም ተጠቃሚ እንዲሆኑ ያስችላሉ የምትሏቸውን የተወሰኑ መላዎችን እንድታጋሩ እንፈልጋለሁ። ከሐምራዊት ልጀምር። ሐምራዊት በሞንት ጎመሪ ዩኒቨርሲቲ ውስጥ ካለሽ ልምድ አንጻር በተለይ ትምህርትና ከትምህርት ጋር የተገናኙ እድሎችን በመጠቀም ዙሪያ የተወሰኑ ሀሳቦችን ብታጋርኝ እመርጣለሁ። አመሰግናለሁ። እሺ፣ የሚያስፈልገው ነገር በዚህ ሰክሰስ ለመሆን የሚያስፈልገው ነገር አንደኛ ብዬ የማስበው አሁን ወንድሜ እንደተናገረው መጀመሪያ ያለን ተግዳሮት ማንም ሰው ላይ እንደሚኖር መጀመሪያችን መጨረሻ እንዳይደለም ማወቅ። እኔ ሁልጊዜ ለሰዎች የምለው ምንድን ነው መጀመሪያ ለምን ኢትስ ኦኬ ሽንት ቤትም ቢሆን ጥረጉ። ኢትስ ኦኬ እዚህ ሀገር ኦፖርቹኒቲ ያለበት ሀገር ነው። ዋናው አይምሯችሁ አይመታ ዋናው አይምሯችሁ ትልቅ ቦታ እንጂ ከስር መጀመርን አትፍሩት። እና ከስር መጀመሪያ ሁሉም ሰው ሲመጣ ከስር ነው የሚጀምር። እና ከስር የመጀመርን ነገር እንደ መጨረሻ አድርጋችሁ አትዩት፣ ሁል ጊዜ ከፍ ያለ ቦታ እዩ ነው የምለው። ከዛ በኋላ ደግሞ ሌላው በጣም ሰውን የሚጠቅም ነገር መድፈር፣ በእኛ ባህል የሚያቅተን ነገር፣ የምናጣው ነገር መድፈር ነው። የምናወራው ሁሉ ነገር እርስ በርሳችን ነው ሄደን ሪሰርች አናደርግም። ወተን ኮሌጆች፣ ዩኒቨርሲቲዎች ያሉበት ቦታ ሄደን መድፈር በጣም ኢምፖርታንት ነው። ምንድን ነው እኛ ቋንቋው እጥረት ብቻ አይደለም፣ ቋንቋውን ጮክ ብለን ማውራት ደፍረን ማውራት እንፈራለን በባህላችን። ሌሎች ሀገር ሰዎች ግን እንደዛ አይደሉም። እና ቋንቋ ካላወሩት አይማርም። እና ደፍሮ ማውራት እየተሰባበረም እንግሊዝኛ ምንትን እያለ ቢሆን መጠየቅ፣ ማውራት፣ ባለሙያዎች ጋር እየሄዱ ማነጋገር፣ መድፈር በጣም ኢምፖርታንት፣ ከኮንፈርት ዞን መውጣት። ምክንያቱም እዚህ አካባቢ መጥፎነቱ ምንድን ነው በቃ ያለ ነው ኮንፈርት ዞን ውስጥ ነው። ካበሻው ጋር ብቻ ነው የምንውለው። ሁሉን ነገር የምናደርገው ካበሻው ጋር ነው እና አንዳንድ ጊዜ ያ ያ ፍቅሩን ጥሩ እንዳለ ሆኖ ግን አንድ አይነት ነገር ነው የምንሰራው። ወተን እንዴት ነው? ለየት ያለ ነገር ማድረግ እንፈራለን ማለት ነው። ከዛ ሙያ ውስጥ መግባት በጣም ኢምፖርታንት ነው። መማር በጣም ወርድት ነው። አጫጭር ኮርሶች ብዙ አሉ። የሙያ ኮርሶች በአይቲ ብትለው ምንድን ይሄ ሜንተነንስ ዙሪያ፣ በጤና ዙሪያ፣ በተለያየ ዙሪያ፣ በቤት ማሻሻጥ ዙሪያ ብዙ አሉ፣ በባንክ ዙሪያ መማር በጣም ኢምፖርታንት ነው። አጣርቶ ቋንቋ መማር በጣም ኢምፖርታንት ነው። ከዛ አልፎ ደግሞ ዲግሪን አስለውጦ የኢትዮጵያን ዲግሪ እዚህም መቀጠልም ካለበት በፕላን መሄድ፣ ዝም ብሎ ሁሉን ነገር መለዋወጥ አንዱ ሲል አንዱ ሲል ሳይሆን ባለሙያዎችን አነጋግሮ በፕላን መሄድ በጣም ኢምፖርታንት ነው። ብዙ ጊዜ ሰዎች ሲያደርጉ የማየው ሶስት አራት ነገር አምስት ነገር ይዙና ግራ ይገባቸዋል። ግን እንደ ባለሙያዎችን እያነጋገሩ መጀመሪያ ይሄን ሾርት ተርም ጎል ይሄ ከዛ ሎንግ ተርም ጎል እያሉ ማድረግ ከዛ ራስን መጠበቅ አይምሮን መጠበቅ በጣም ኢምፖርታንት ነው። የሆነ በመጨነቅ ራስን በማስጨነቅ ምንድነው የሚሆነው ውስጣቸው ጭራሽ ተስፋ እንዲቆርጥ ያደርጋል። ግን መረጋጋት፣ ራስን ፖዘቲቭ በሆኑ ሰዎች መክበብ ይነው ሰላም ስንሆን ነው ብዙ ነገር ማድረግ የምንችለው እና ያሉን ጓደኞች አጠገብቻችን ያሉ ጓደኞች በጣም ማተሪ ያደርጋሉ እንደዛ ስንሆን እና ህልማችንን አላይቭ ስናደርግ፣ ደፍረኖተን ስንጠይቅ፣ ስናጣራ፣ ስቴፕ ባይ ስቴፕ በትንሽም ቢሆን ጀምረን ስንሰራ ትልቅ ቦታ የሚደርሱ እኔም በጣም ብዙ ሰዎች አይቻሉ። በጣም በጣም ብዙ ሰዎች ከስር ጀምረው በጣም ሰክሰስፉል የሆኑ ሰዎች አይቻሉ። እና ዋናው አእምሮን መጠበቅ ትልቅ ቦታ ማየት እና ወደ ግብ ቀስ በቀስ መስራት ነው እላለሁ። በጣም አመሰግናለሁ ሐምራዊት። ያሉኝ ሁለት ደቂቃዎች አሉ። አብርሃም የአንተን የማጠቃለያ ሀሳብ እናዳምጥ ዚ ላይ ታሙ እንግዲህ እንደገና በድጋሚ እንግዲህ ማስታወስ ያስፈልጋል ብዬ የማስበው ነገር እንግዲህ የትምህርት ጉዳይ ነው እና አሁን ለምሳሌ ወጣቶች ከሆኑ ኦር ሃይስኩል አካባቢ ላይ ያሉ ከዛም ደግሞ ከፍ ያሉ ወጣት ጎልማሰዎች ከሆኑ የዩኒቨርሲቲ እድሎች እንደልብ ናቸው። እዚህ ሀገር ምናልባት ትንሽ ትግስት ይፈልጋል፣ ጊዜ ይፈልጋል። ከዛ ደግሞ ለረጅም ጊዜ በቆራጥነት እነዚህ ድሎች የስኮላርሽፕ እድሎችን ማመልከት ይጠይቃል። ግን ድሎች በጣም ብዙ ስለሆኑ ትግስቱ ካለ ወጣቶች፣ በተለይ ጎልማሶች፣ በሀይስኩል ላይ ያሉ ሰዎች የዩኒቨርሲቲ እድሎችን በቀላሉ ሊያገኙ ይችላሉ። በተለይ ደግሞ የሁለተኛ ዲግሪያቸውን ለመስራት ማስተርሳቸውን ማለት ነው። እኔም ጓደኛዬ እንደቀልድ ነብሮ ነው የማስተርስ እድሉ አግኝቼ ወደዚህ የመጣሁት አመልክቼ እና ብዙ ጓደኞቻችን አመልክተን እንደ አጋጣሚ እኔ ያንን እድል ማግኘት ሽ ያለሁኝ እና ምናልባት ደግሞ ጎልማሳዎች ደግሞ ለሆኑ ሰዎች ደግሞ ቅድም ሀምራዊ እንደጠቀሰችው ነው። ዋናው ነገር ምናልባት ቋንቋ ጋር ነው። ቋንቋው ብዙ እድሎችን ይከፍታል። ሰዎች እንደምንም እዛ ባሉበት ሁኔታ ዩቲዩብንም ኢንተርኔት ላይ ያሉ ብዙ ሪሶርሶች ስላሉ እነዛን ሪሶርሶች ተጠቅመው መጀመሪያ ቋንቋቸውን አሻሽለው ከዛ በኋላ በነፃ የሚሰጡ ብዙ አጫጭር ኮርሶች አሉ። ቅድም እሷም እንዳለችው ዩቲዩብ በራሱ በጣም ብዙ ያልተወራለት ትልቅ የትምህርት መድረክ ነው። እኔ ብዙ በግሌ ብዙ የምጠቀምበት ነው። አብርሃም በጣም አመሰግናለሁ። ያለኝ ሰዓት እንዳለቀ ኢንጂነሩ እየነገረኝ ስለሆነ ስላቋረጥኩ በጣም ይቅርታ። ነገር ግን ሁለታችሁም አምራዊት ተስፋና አብርሃም ወልደ ጊዮርጊስ ትውልደ ኢትዮጵያን ስለ አሜሪካ ቀድመው ቢያውቋቸው ስለምንላቸው ጉዳዮች ሀሳባችሁን ስላጋራችሁልን በእጅጉ አመስጋኞች ነን። መልካም ቀን ይሁንላችሁ። እናመሰግናለን። አቶ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅታችንን ነው። በዓለም የሳይንስ መድረክ የሚታወቁት ፕሮፌሰር ዘረሰናይ አለም ሰገድ በቅርቡ የፖንቶፊካል የሳይንስ አካዳሚ አባል ሆነው ተመርጠዋል። የሉሲ ልጅ እየተባለች የምትጠራውን የሰላም ቅሪተ አካል ግኝትን አስመልክቶ የተደረገውን ጥናት የመሩት ፕሮፌሰር ዘረሰናይ አለም ሰገድ በቺካጎ ዩኒቨርሲቲ ባዮሎጂካል አንትሮፖሎጂ መምህር፣ የቅድመ ሰው ጥናት ተመራማሪ ሲሆኑ ደረጀ ደስታ ስለተመረጡበት አካዳሚና በሙያቸው ዙሪያ አነጋግሯቸዋል። እንደሚከተል ያቀርበዋል። ፕሮፌሰር የት ነው ያሉት አሁን? ከሱ ልጀምር። አመሰግናለሁ ደረጀ። አሁን ያለሁት ሽካጎ ነው። የምሰራውም በሽካጎ ዩኒቨርሲቲ ፕሮፌሰር ነኝ። እዛ ያው አስተምራለው ምርምር እምሰራለው ምንድን ነው የሚያስተምሩት? የማስተምረው ባዮሎጂካል አንትሮፖሎጂ ነው። በድምሩ ያው አንትሮፖሎጂ ማለት ነው። የኔ ሙያዬ ደግሞ ፔሊዮ አንትሮፖሎጂ ይባላል። እሱም የቅድመ ሰው ጥናት ማለት ነው። ቺካጎ ነው ያሉት። ቺካጎ ደግሞ እንደ ኤሮፓ አቆጣጠር በ2015 እንደዚሁ ሌላ ለአሜሪካ የሳይንስ እና የጥበብ አካዳሚ እንደዚሁ ከስምንት አባላት ሳይንቲስት፣ ሌሎች ሳይንቲስቶች ጋር የተመረጡ መሆኑን ከዚህ በፊት አንብቤያለሁ። ታይምስ ላይ ይመስለኛል ያነበርኩት። ስለ ሱስ ምን ይነግሩናል? መጀመሪያ በ2012 የአሜሪካን አሶሲሽን ፎር አድቫንስመንት ኦፍ ሳይንስ የሚባል በሙያቸው ለሳይንስ ለየት ያለ አስተዋጽኦ ያደረጉ ሳይንቲስቶች የሚገቡበት ማህበር ነው። ከዛ የዛሬ ሁለት ዓመት ደግሞ ሁለት ሺ ሀያ አንድ አሜሪካን አካደሚ ፎር አርትስ ንድ ሳይንስስ የሚባለው ይሄ ደግሞ የሳይንስ ብቻ ሳይሆን በሞያቸው ኤክሰለንስ አይ ቲንክ በአማርኛ የመጠቁ ብለህ አስቀምጠው ለጊዜው እንደዛ ከሆነ ግን ኤክሰለንስ ያሳዩ ሰዎችን እስከን ኦፕራ ዊንፍረም ጭምር በአርት ማለት ነው የሚገቡበት አካደሚ ነው። እንግዲህ ሁለቱም ጋር ማን እንደሚመርጥህም ማን እንደሚጠቁምህም አታቀው፣ ያው ደብዳቤው ሲደርስ ብቻ ነው የምታቀው። እና የመጀመሪያው አሜሪካን አሶሲሽን ፎር አድቫንስመንት ኦፍ ሳይንስ፣ ሁለተኛው ደግሞ አሜሪካን አካደሚ ፎር አርትስ ኤንድ ሳይንስስ የሚባሉ አባል ነኝ ማለት ነው። እንግዲህ የአሜሪካን አሶሲሽን አካደሚ ኦፍ አርትስ ን ሳይንስስ ማለት ቤዚካሊ አሜሪካ እንደ ሀገር ሲጀመር ጀምሮ የተሰራና ከመጀመሪያዎቹ አባላቶች አንዱ ለምሳሌ ራሱ ፕሬዚደንት ጆርጅ ዋሽንግተን የመጀመሪያ አሜሪካ ፕሬዚደንት አባል የሆነበት ማለት ነው እና እንግዲህ ከወዲያ ምልመላ ይመስላል። ምንድን ነው በዚህ በካቶሊክ ቤተክርስቲያን ስር ባለው በዚህ በሳይንስ አካዳሚ የተመረጡት ምን እንደሆነ ይንገሩን። ፖንተፊካል አካደሚ ኦፍ ሳይንስስ ማለት በቫቲካን የሚገኘው ፖፕ ፍራንስስ የሚመራው የቫቲካን ቸርች ነው። እንግዲህ አካደሚው እዛ ውስጥ ነው ያለው። አንድ ነገር ማስገንዘብ ያለብን ምናልባት ቫቲካን ሲባል የሃይማኖት ቦታ ብቻ ሳይሆን የራሱ ባንክ የራሱ የራሱ አክቲቪቲዎች ያሉት እንዲሁም የራሱ አክቹዋሊ ስዊስ አርም ጋርድ የሚባል የራሱ ሁሉ ወታደር ያለው እንደ ሀገር አክት የሚያደርግ ቦታ ነው። እንግዲህ የሚመራው በፖፕ ነው። እዛ ውስጥ የፖንቶፊካል አካዴሚ ኦፍ ሳይንስስ የሚባለው ከዓለም የተወጣጡ ሰማንያ ሰዎች አባል የሆኑበት እነዚህ ሰዎች ደግሞ በሳይንስቱ ዓለም ስራቸውን ሲሰሩ አበርክቷቸው ታይቶ ተመርጠው የሚገቡ ነው የሚገቡበት ነው። እንግዲህ ዋናው ዓላማው ምናልባት ቫቲካን ዋናው ዓላማው ሃይማኖታዊ ቢሆንም ከሳይንስ ጋር ካልተግባቡ ለኤግዚስተንሳቸውም ጥሩ እንዳልሆነ ይገባሉ፣ ምክንያቱ ይገባቸዋል ምክንያቱም ሳይንስ ነው እንግዲህ አለምን የሚያስተዳድረው በብዙ መንገድ እንደምናየው አሁን። ስለዚህ አለም በሳይንስ ደረጃ እየደርሳለች ብለው የተገኘን እውቀት ከሃይማኖታቸው ጋር ዋህደው እንዴት አድርገን ነው የእነሱን ምእምናን የራሳቸውን ምእምናን የምናስተዳድረው የምናግዘው የምንቆየው ብለው ያስባሉ ማለት ነው። ሲመርጡ ግን የዛ ሰው ሃይማኖት አይታይም። የዛ ሰው ባክግራውንድ አይታይም። የሚታየው በሳይንስ አለም እያበረከተው ስራ ከፍ ያለ ነው ወይስ አይደለም የሚለው ብቻ ነው። አይተው መልምለው የሚያስገቡት እና የአካደሚ እውቀት በሚ አዲስ እውቀት በሚመነጭበት ጊዜ ኮንፍረንስ እየተካሄደ እነሱም ሳይቀሩ እዛ ውስጥ ያሉ ጳጳሳትም ሳይቀሩ ቁጭ ብለው ያዳምጣል የሚያዳምጡትም ስለ ስተም ሳይንስ ሊሆን ይችላል፣ ስለ ኤምቢሪዮሎጂ፣ ስለ ካንሰር ሊሆን ይችላል፣ እኔ ስለማጥነው ስለ ሂውመን ኤቮሉሽን ሊሆን ይችላል። ሳይንስን በሳይንስነቱ ነው የሚያዩት፣ ምክንያቱም ጥቅሙን ከፍ አድርገው ስለሚገነዘቡት ማለት ነው። እንግዲህ የእኛው ፖንቲፊካል አካደሚ ኦፍ ሳይንስ የተመሰረተው በአስራ ስድስት ዜሮ ሶስት ነው። እንግዲህ ከአራት መቶ ዓመት በፊት ከአምስት መቶ ዓመት በፊት ማለት ነው። ምን ምን የምርምር ስራዎችን ሰርተዋል? እንግዲህ ከዚህ በፊት በኢትዮጵያ ደረጃ ያው ከሉሲ ልጅ ጀምሮ ይህች ሰላም ከሚባለው የቅሪታ አካል ጀምሮ በሀገር ውስጥ ማለት ነው እሱ ትልቁ መንደርደሪያ የሆነው ነው የሚመስለው። ከዛ በኋላ እየሰሯቸው እና አሁንም እየሰራቸው ያሏቸው ነገሮች በተለይ ለዚህ አሁን ለተመረጡበትን ቦታ እንዲመረጡ ያደረጉት እና አሁን እየሰሩ ያሉት የምርምር ስራ ምን እንደሆነ ቢነግሩ። ብዙ አስተዋጽኦ አድርጌያለሁ፣ ግን ሁለት ነገር ልጥቀስልን። የመጀመሪያው የድንጋይ መሳሪያ መቼ ተጀመረ የሚለው የሰው ልጅ ከተፈጥሮ ጋር በጥርሱና በእጁ ከመገናኘት ባሻገር መሳሪያን ይዞ ከተፈጥሮ ጋር፣ ከሌሎች እንስሳት ጋር መገናኘት በሚጀምርበት ጊዜ ከላንድስኬፕ እና ከኤንቫይሮንመንቱ ጋር ያለው ሁኔታ ኮምፕሊት ተቀይረዋል። ያ መቼ ተጀመረ የሚለው በእኔ የሚመራ ቡድን ወደ ሶስት ነጥብ አምስት ሚሊዮን ገደማ እንደተጀመረ የሚያሳይ ግኝት አግኝተዋል። ይህም ማለት አሁን እኛ አይፎን ብለን የምናወራው ይሄ የተራቀቀ ሮኬት ብለን የምናወራው የመጠቀ ይመስልናል፣ ግን ዋናው ምጥቀት የተጀመረው ያ የመጀመሪያው ሰው አፍሪካ ውስጥ ያችን ድንጋይ አንስቶ ጠርቦ መጠቀም ሲጀምር፣ እሱ ነው ሜይን ጃምፕ የሚባለው እነሱን የሚያመላክት ግኝት ያገኘው የኔ ቡድን ነው። ሁለተኛው ቅድም እንደጠቀስከው ሰላም የተባለው ግኝት የተሟላ አካላት ስላለው የሰው ልጅ የጭንቅላት እድገትና ለውጥ በተለይ በተለይ ግን አሁን እንደዚህ አይነት ትልቅ ጭንቅላት ያለንና ልጆቻችንን የምንከባከብ የሆን ነው ስንከባከብ ደግሞ ቋንቋም እናስተላልፈው ካልቸር የምናስተላልፈው መቼ የተጀመረ የሚባለው ማለት ይሄ ቻይልድ ሁድ ምትውለው የልጆች ከቤተሰቦቻቸው ጋር መቆየት የሚለው ሰላምን መሰረት በማድረግ ሰላም ደግሞ ያው የተሟላችና የሉሲ አርባ ፐርሰንት ሲሆን እስከለተኑ የሰላም ስልሳ ፐርሰንት በላይ ነው። እሱን በመጠቀም የሰው ልጅ ቻይልድ ሁድ የሚባለው ወይ የልጆች በቤተሰብ ላይ ጥገኝነታቸውን መቼ ጀመሩ፣ ቦንዲንግ መቼ ተጀመረ የሚለው ያገኘውም እኔ መመራ ቡድን ነው ማለት ነው። ስለዚህ በአጠቃላይ መቼ በሁለት እግር መሄድ ጀመርን፣ መቼ ከጫካ ወጣን፣ መቼ ቻይልድሁድ ተጀመረ፣ መቼ ድንጋይ መሰረት ጀመርን ብለን ምንጠይቃቸው ታላላቅ ጥያቄዎች ከሚባሉት ሁለት ዋና ዋና ጥያቄዎች የመለሰው የእኔ ቡድን ነው። በአጠቃላይ ግን እሱ በቂ አይደለም። ምክንያቱም እንደምታውቀው ብዙ ሰዎች ብዙ ሳይንቲስቶችም እየሰሩ ነው። ግን ምናልባት እነሱ ያዩት የሚመስለኝ ትንሽ ምናልባት ማስገንዘብም ያለብኝ ሳይንሳዊ ግኝት ከተገኘ በኋላ ወደ ወደ ህዝብ ወደ ወደ ፐብሊክ ወደ ፐብሊክ እንዲሻገር በቴሌቪዥንም በመጽሐፍም በተለያዩ መንገዶች ለማሻገር ቀለል ባለ ቋንቋ ለማሻገር ብዙ ጥረት አደረጋለሁ። ስለዚህ የስራው ኢምፓክት ከሳይንስ ባሻገር፣ ለቱሪዝሞች፣ ለሚዚየሞች በተለይ በተለይ ግን አቨሬጅ የምትለው ሰው ለይ ፐርሰን እንዲገባው በማድረግ ያደረጉት አስተዋጽኦ ተደማምሮ ይመስለኛል እነዚህ ቦታዎች ላይም በ ወደ አካዳሚውም ወደ ሌሎችም ቦታ የተመረጥኩት ይመስለኛል። በሉሲ ላይ እና ከዛም በኋላ የእርሶም ስራ በሆነችው የሰላም ላይ የሚደረገው ምርምር ከዛ በኋላ በየጊዜው እየቀጠለ መሄድ ነው። ያለቀ ነው ወይስ አሁን ምን እየተካሄደ ነው? ምን እየተደረገ ነው? በዚህ ሰዓት የተጠናቀቀ ምርምር ሁሌም የሚቀጥል ነው? የት ነው ያለው? አሁን እርሶስ፣ ከዚያም አሁን ያሉት ግንኙነት ምንድን ነው? ሉሲ አሁን ከተገኘች ከአርባ ዓመት በላይ ሆኗታል። ግን አዲስ ቴክኖሎጂ ተገኝቶ የቅሪተ አካሉን በተለየ መንገድ መመርመር በምንጀምርበት ጊዜ አዲስ ኢንፎርሜሽን ትሰጠናለች እና እንኳን እና የሰላም የሉሲ ጥናት ራሱ አላለቀም። ለዚህም ነው እስካሁን ድረስ እስካሁን ከምናወራበት ደቂቃ ድረስ ሰዎች እየሄዱ ምርምራቸውን የሚቀጥሉት ሉሲ ላይ የሰላም ደግሞ እንደዛው በተለይ ደግሞ የህፃናት በሚሆንበት ጊዜ ከህፃናት የምታገኘው ኢንፎርሜሽን ወይም መረጃ ለየት ይላል። እያደጉ እያለ ገና እድገታቸውን ሳይጨርሱ ስለሞቱ የሆነ እንደ ታይም ፍሪዝ እንዳደረጉ አስባቸው። ገና እያደጉ እያሉ በምታጠናበት ጊዜ ሀ ጭንቅላታቸው ቢያድግ ኖሮ ምን ያህል ይሆን ነበር ሞር እንደ ሰው ይሆን ነበር ወይ እንደ ሌሎች እንስሳት ይሆን ነበር ብለን ማጣት እንችላለን። ግን ዋናው ነገር ምንድን ነው? ቴክኖሎጂ እያደገ በሄደ ቁጥር እነዚህ ቅርቶች የሚሰጡን መረጃ እየጨመረ እየሄደ ነው። ስለዚህም ነው ሉሲም፣ ሰላምም ሌሎችም ወጥተው ኢትዮጵያ ውስጥ በማይገኘው ወይ ኬንያ ውስጥ በማይገኘው ወይ ሳውዝ አፍሪካ ውስጥ በማይገኝ ቴክኖሎጂ እየተመረመሩ ጥናታቸው የሚቀጥለው ማለት ነው። ስለዚህ ጥናቱ ይቀጥላል። ጥናቱ ደግሞ በጣም ቅድም ካልኩ ዋና ዋና ጥያቄዎች ብለን ከምናስቀምጣቸው ዋና ዋናዎቹን ለመመለስ አስችሎናል ማለት ነው። እና ይቀጥላል ጥናቱ። በዚህ ለዛሬ ውይይታችን መነሻ የሆነን ያው ቅድም በካቶሊክ ቤተክርስቲያን ስር ባለው በዚህ በሳይንስ አካዳሚው በመመረጦ ጋር የተያያዘ ነው። በረዥም ጊዜ ውስጥ የሰው ልጅ ካፈጣጠሩ ጀምሮ እያሳየ የመጣውን ለውጥ ነው እና ሳይንስ ይዘው ነው። በዚህ በኩል ካቶሊክ ቤተክርስቲያን ደግሞ እምነታቸው እንዴት ነው ሁለቱ የሚታረቀው ወይስ እነሱ ምንድነው ከእንደዚህ ያለው ምርምር ምንድነው የሚጠብቁት? ለምንድን ነው ስ የሚደግፏቸው? መጀመሪያ እኔ የሳይንቲስቱን መልስ ምስ ሳይንስ እንደምታውቀው አንድን ጥያቄ በፍሬምወርክ ፍሬምወርክ ውስጥ አስገብቶ መጠየቅ ማለት ነው። ለምሳሌ አንድ እግር ኳስ ሜዳ ውስጥ ገብቶ አንድ በጣም የታወቀ ሰው ኳሷን ሊያንከባልላት ሌሎችንም ሊሸውድ ሁሉ ነገር ይችላል ግን ከመስመሩ ከወጣ በኋላ ይፏጭበታል እንደምታውቀው ሳይንስ እንደዛ ነው የሚሰራው ሳይንስ ፍሬምወርክ ውስጥ ጥያቄ እንጠይቃለን በዛ ፍሬምወርክ ይዘን እውነቱን ብቻ እየተከተልን እንሄዳለን ማለት ነው ማለት ዳታውን ኢንፎርሜሽን እየተከተልን እንሄዳለን ስለዚህ እሱን በምናይበት ጊዜ በግልጽ የሚያሳየው መረጃው የሰው ልጅ በዝግመተ ለውጥ እንደመጣና ወደ ኋላ በምንሄድበት ጊዜ ደግሞ መነሻው አፍሪካ እንደሆነ ምንም የሚያጠራጠር ነገር የለውም። ይሄ እንግዲህ የሳይንሳዊ ፋክቱ ነው። እዛ የካቶሊክ ቤተክርስቲያን ደግሞ የራሷ የምታይበት መንገድ አለ። እሱም ክሬሽንዝም ሊሆን ይችላል። ዋናው እኛና እነሱን የሚያገናኝን ግን እንዳልኩም ስንመረመር ሃይማኖት ሃይማኖታችሁ ምንድን ነው? ሌላ የሚባል ጥያቄም የለም። ምንድን ነው የምትሰሩት ነው። ከዛ ከምንሰራው ነገር ያለውን እውቀት ይወስዳሉ። ለምሳሌ ጆን ፖል ሰከንድ፣ ከፍራንሲስ በፊት የነበሩት በነዲክት ናቸው። ከዛቸው በፊት የነበሩት ኤቮሉሽንን ይቀበላል። ማለት ዝግመተ ለውጥ እንዳለ አይክድም፣ ቫቲካን ቸርች ማለት ነው ስለዚህ ምንድን ነው የሚጠቀሙ ስላልከው እኛም ብቻ ሳይሆን ለምሳሌ ስቴምሰል የሚባለውን ሪሰርች ታውቃለህ? ብዙ ኮንትሮቨርሻል ነው የስቴምሰል ሳይንቲስቶችም አሉበት። እዛ ውስጥ ለምሳሌ የአስትሮኖሚ የሚያጠኑ ሰዎችም ሳይንቲስቶች አሉት። ስለዚህ ዋናው አላማቸውን እነሱ ቦታቸውን የእውቀት ማዕከል አድርገው አካዳሚውን የማይካደው እውነት እንዴት አድርገን ነው ከራሳችን እምነት ጋር አዋህደን ምእምና ነችችን የምናስተዳድረው ነው። እንግዲህ ምክንያቱም ሳይንስን ክደው ርቀው መሄድ እንደማይችሉ ገብቷቸዋል። ይሄ ደግሞ የቆየ ባህላቸው ነው። ወደ ግሉ ደግሞ ልመለስና ይሄ ስራው ከበርካታ ሰዎች ጋር አስተዋውቆታል። የሚያስተዋውቆትም ይመስለኛል። ባለፈው አንድ በተለይ ኢትዮጵያ ፕሬዚደንት ኦባማ ኢትዮጵያ በነበሩ ጊዜ ከሳቸው ጋር ቆመው የሆነ ነገር ሲነግሯቸው የሚያሳይ የእሳቸውን ሲያዳምጡ የሚያሳይ አንድ ፎቶግራፍ አለ። እና ምንድን ነው በዛ ሰዓት እያሏቸው የነበር? ምንድ ነበር የሚነግሯቸው? ምንድን ነው እሳቸው የነገሩት ነገር ካለ? በወቅቱ ሚያስቅም የሚያስቅም ሲሪየስም ነገር ነበረው። ዋናው ዓላማ የነበረው ፕሬዚደንት ኦባማ ኢትዮጵያን ሲጎበኙ ምን ቢያዩ ነው፣ እንግዲህ በዛች ባለቻቸው አጭር ሰዓት ምን ቢያዩ ነው ኤክሳይቲንግ የሚሆነው የሚባለው በዚህ ሀገር አነጋገር ጥሩ የሚሆነው ተብሎ ያው መንግስት ተወሰነ። ከዛ በኋላ እኔ እዛ እንዳጋጣሚ ሪሰርች ሰራ ነበር። ሚዚየም ልታስጎበኝልን ትችላለው ያሉኝ፣ አዎ። ግን ቅርሶቹ ወደ ቤተ መንግስት መወሰድ ነበረባቸው ተባለ። ለሴኩሪቲ ፐርፐዝ ማለት ነው ኦፍኮርስ ከዛ የወሰድ ነው አንዳንድ የኢትዮጵያ ቅርሶች እና ሉሲ፣ ሰላም፣ አርዲ ሌሎች የሚባሉ ወሰድም። መጀመሪያ እንትኑ የጀመረው ገና ስንተዋወቅ ከፕሬዚደንት ኦባማ ወደ አዳራሹ ሲገቡ ከኬንያ ነበር የመጡት። የመጀመሪያ እግራቸው ኬንያ ነበር የወሰዳቸው። ከዛ ሴኮንድ ለግ ወደ ኢትዮጵያ መጡና እንግዲህ ያው ኢንተንሲቲ አለ እንደምታውቀው፣ ከፕሬዚደንት ጋር በዛ ላይ ጠቅላይ ሚኒስትር ኃይለ ማርያም አሉ። ስለዚህ ከበድ ያለ መድረክ ነው። ትንሽ ሪላክስ ላድርግ አልኩኝ እና እንዴት ነበር ኬንያ ምናምን አልኳቸው። አይ ኬንያ ጥሩ ነበር። እንዴት ነው በር ሰርቲፊኬቱን አገኙት? እንደዛ ምናምን ስላቸው ይህኔ ደግሞ ትራምፕ ይከሳቸው ነበር እሳቸው እና እሱ በጣም አሳቃቸው። ከዛ በኋላ ነገርኳቸው ለነገሩ እኮ ዝም ብላችሁ ነው የምትጣሉት እንጂ ሉሲ እና ሰላም ማለት የሁላችንም አውራሽ ናቸው፣ የሁላችንም አንሰስተሮች ናቸው እና እስቲ አንዴ ሉሲን በጣት እጆ ወይንኳት አልኳቸው እና ሲነኳት እንግዲህ እየነኩ ያሉት የማን የሁሉም ሰው የሰባት ቢሊዮን ሕዝብ ቅድመ ቅድመ ቅድመ አያት እየነኩ ነው። እና ያው ከፖለቲከኞች ሲጣሉ ተጣሉ፣ ግን አንድ የሚያደረጋቸውን ነገር ማትርሱ ያው እንደርሶ ነው ምናልባት ስለሰጉሩ ግን አላውቅም። እንግዲህ በዲኤንኤ ይረጋገጥ ስላቸው ነው በጣም የሳቁት። ግን ዋናው አላማው ግን እሱ ነበር። የዓለም ታሪክ የሰው ልጆች አንድ የሚያደርጋቸው ነገር እንዳለ እና ሰባት ቢሊዮን ሰው አንድ እንደሆነ እና አሁን እንደምታዩ በተለያየ የሀገራችን ክፍል ኢትዮጵያን ጨምሮ መታየው ፍጅት እና ጥላቻ ምናልባት ሰው ቀና ብሎ በእርግጥም የሚያገናኘን ሁላችንም እዚህ ሚውዚየማችን አለና እሱን አስበን ረጋ ብንልም ቢል ጥሩ ነው። ስለዚህ የምንሰራው ስራ ብዙ ጊዜ ሄደን አጥንት አግኝተን ሚውዚየም ማስቀመጥ ይመስለዋል ሰዎች። ብዬውን ዛ ኢትስ ሪሊ ኤ ቨሪ ዩኒፋይንግ ኤን ፐርፐስፉል ኤን ሚኒንግፉል ኤን ፊሎሶፊካል የሆነ ስራ ነው እና ደስ ይላል። እንደውም ልጆች ቢማሩ ደስ ይለኛል። ብዙ ልጆች እውቀት ቢነዋቸው በዚህ ሉሲ አሁንም ሪከርዱን እንደያዘች ነው ያለችው። ብዙ ጊዜ የተለያዩ አገሮች ላይ ይሄን ያህል አመት ቅሪተ አጋል ተገኘ የሚል ነገር የተለያዩ ነገሮች ይደመጣሉ ከኬንያም ከሌላም ሀገር እና የሉሲ ታሪክ በታሪክ ውስጥ ማለት ነው በሳይንስ ታሪክ ውስጥ የቱ ጋና ያለው አሁን ድሮ ከሰማ ነው በኋላ የተለወጠ ነገር ያ እንግዲህ ሉሲ በእድሜ ከሆነ ሶስት ነጥብ ሁለት ሚሊዮን አመት ነው። ሰላም ትንሽ ከዛ ቀደም ብሎ መቶ ሀምሳ ሺህ ዓመት በፊት ነው። ከዛ በፊትም አርዲ የሚባል አራት ነጥብ አራት አለ። ከዛም ቻድ አካባቢ እና ኬንያ አካባቢ የተገኘ ስድስት ሚሊዮን፣ ሰባት ሚሊዮንም አሉ። ስለዚህ አሁን ምናልባት በእድሜ ብቻ ከታየ ሉሲ የመጀመሪያ ወይ ዘ ኤንሸንት አይደለም። አይ ቲንክ የሉሲ ለየት የሚያደርገው የሰላምም ለየት የሚያደርገው የተሟላ አካላት ስለተገኘ የተሟላ አጥንት ስለተገኘ የምናገኘው ኢንፎርሜሽን፣ ስትሮፍ ኦፍ ኢንፎርሜሽን የማያቆም የኢንፎርሜሽን ምንጭ መሆናቸው ነው ለየት የሚያደርጋቸው። አሁን ቻዶ አለ ሰባት ሚሊዮን ነው፣ ግን አንድ ጭንቅላት ብቻ ነው ያለው። ከነ ሉሲ እና ከነ ሰላም ዝርያ ግን ከሶስት መቶ ኢንዲቪጁዋልስ ስብርባሪ ቢሆንም ከሶስት መቶ ኢንዲቪጁዋልስ በላይ ተገኝተዋል። ሀዳር እና እኔ የምሰራበት ድኪካ የሚባል ቦታ ማለት ነው። ስለዚህ በኢንፎርሜሽን ደረጃ በምናይበት ጊዜ ሰላም እና ሉሲ የሰጡን ኢንፎርሜሽን በጣም ከፍ ያለ ነው። ግን እድሜያቸው ግን ከአርዲም ከቻድ ከተገኘውም ኬንያ ከተገኘውም እያንሳል። በሉሲ እና በሰላም መሀል አሁን እሷም ሲናገሩ መቶ ሀምሳ ሺህ ዓመት ልዩነት አለ ነው። በሌላ በኩል ደግሞ እንግዲህ ከቀደመች አሁን እሷ እንደሚሉት ሰላም ከቀደመች የሰላም የሉሲ ልጅ ነው ደግሞ ሲባል የሚሰማውን እንዴት ነው? ሉሲ እና ሰላም አንድ የሚያደርጋቸው ሁለቱም ሴት ናቸው። ሁለቱም አውስትሮሎፒቲከስ አፈራንሱስ የሚባል ዝርያ ውስጥ ይመደባሉ። ሁለቱም አፋር አካባቢ ነው የተገኙት። ሁለቱም የተሟላ አካላት ተገኘ ከሚባሉት ናቸው። የሚለያቸው ደግሞ ሉሲ የአዳልት ወይ የአዋቂ እስከለተን ነው። ሰላም ስትሞት ገና ሁለት ነጥብ አምስት ዓመቷ ነበረ። በባዮሎጂካል ኤጅ ማለት ነው። በዕድሜ ግን ቀድማ ነው የኖረችው። ስለዚህ የሉሲ ልጅ በሚባልበት ጊዜ ሊትራሊ ልጅዋ ማለት ሳይሆን ሉሲ ልጅ ቢኖራት ኖሮ በሁለት ነጥብ አምስት ዓመቷ ሶስት ዓመት ገደማ ሲሆናት ሰላምን ትመስል ነበር ለማለት ነው። ኢንፋክት ሉሲስ ቻይልድ የሚል እኔ አይደለሁም ያወጣሁት። እኔ ያወጣሁት ስም ሰላም የሚለው ነው፣ ወይ ደግሞ ዘድኪካ ቻይልድ። ደኪካ የሚባለው አፋር ውስጥ የሚገኝ ስለሆነ ሉሲስ ቻይልድ ማለት ያው እንደ ማንከር እዚህ ጋዜጠኞች ደስ ይላቸዋል ከሉሲ ጋር ሲያያዝ ሌላው ህዝብ አቴንሽን ይሰጣል ብለው ስላሰቡ ነው እንጂ ሊትራሊ ልጅ ወንድነችም። ምክንያቱም ቀድማ የኖረች ነች፣ መቶ ሀምሳ ሺህ ዓመት ቀድማ የኖረች ነች። ተወልዳታለችን በሚል ሳይሆን ቅድሚያ የቱ ጠይቱ አፅሜ መርጣ ነው በሚል ነው የናትና፣ በዛ ለማንኛውም በጣም አመሰግናለሁኝ። እንግዲህ አሁን በዚህ ሰዓት በቅርብ የሚያወጡት የምርምር ስራ ወይም አሁን በዚህ ሰዓት እየሰሩበት ያለ ትልቅ ስራ አለ ወይስ ብሎ የመደበኛ ትምህርት ነው እያስተማሩ ያሉት? አሁን አለ እንደምታውቀው፣ እንግዲህ ከኮቪድ ማዕት እየወጣን ነው፣ ገናም እየወጣን አይደለም። ስለዚህ የኮቪዱን ጊዜ ያው ብዙ መጓዝ አይቻልም እንደምታውቀው። ስለዚህ እኔ የወሰንኩት እንደውም እሱን ወደ ጥሩ አጋጣሚ መለወጥ ነው ብዬ ሲንተቲክ የሚባል ወይ ሳመሪ እስቲ እስካሁን ድረስ ሀያ አምስት ዓመት ብሎ ሳላቋረጥ ፊልድ ሰርቻለሁ። ለምን እሱን ቁጭ ብዬ አስቤ ደግሞ በትክክል ሁሉ ሲደማመር ሀያ አምስቱ ዓመት ሲደማመር ምንድን ነው የማስበው የሚል ጽሁፎች ጽፌ እንደውም አንደኛው እዚህ ውስጥ ታትመዋል። ይሄ መጽሐፍ እንግዲህ የታተመው የሂውመን ኤቮሉሽን ነው። አሳታሚው ማን ነው ብትለኝ ለፖንቲፊካል አካደሚ ኦፍ ሳይንስ ነው ያሳገመው፣ እዛ ውስጥ ወጥተዋል። ሁለተኛው ደግሞ በትክክል የአሁን ቅድም የጠየቀ ጥያቄ ሉሲና ሰላም የነበሩበት ዘመን እና ዝርያቸው ምን ይመስል ነበር የሚባል ደግሞ ለፐብሊኬሽን ልኬዋለሁ። እንግዲህ እነዚህ ምንድን ናቸው? ከዛ በፊት የነበሩ አርቲክሎች ከጓደኞቼ ከኮላቦሬተርስ ጋር ሆነ ነው የምጽፈው። እና በትክክል አንተ ፉል የምታስበውን ላትል ትችላለህ እነዚህ ግን ሶሎ ሆኜ ብቻዬን ኦውተር ሆኜ ሁለቱን አርቲክሎች አንድ፣ ቅድም ያልኩ የድንጋይ መሳሪያ አጀማመር እና እንዴት እንደተለወጠ የሚያሳይ ይሄ የታተመው ማለት ነው። ሁለተኛው ደግሞ የሉሲና የሰላም ዝርያ አውስትራሎፒቲከስ የሚባለው ምንድን ነው በአጠቃላይ ሲደማመር የሚል ክላንት ጨርሻ አስገብቻለሁ። ስለዚህ በድምሩ ሲንቴቲክ ወይም ደግሞ ሪቪው የሆኑ ግን በጣም ክሪቲካል የሆኑ ትክክለኛ አስተሳሰብ የሚገልጹ ስራዎች ላይ አተኩሬ ነበር የምሰራው። እናም አክቹዋሊ ቨሪ ሀፒ። እሺ፣ ፕሮፌሰር ዘረሰናይ አለምሰገድ በጣም በጣም አመሰግናለሁኝ። እኔም አመሰግናለሁ ዘረጀ፣ ስለጋበዝክኝ። ቀጣዩ መሰናዷችን በፊልም ስራ ስኬትና ሽልማት ያገኘች ወጣት የጥበብ ባለሙያ ያስተዋውቀናል። ረዴት አባይነህ ትባላለች። ረዴት የፊልም ጸሐፊ፣ ዳይሬክተር፣ የግራፊክስ እና የአኒሜሽን ጥበብ ባለሙያ ስትሆን አብዛኞቹ ስራዎቿ በጾታ እኩልነት ላይ ያተኮሩ ናቸው። ከሁለት ዓመት በፊት ለእይታ የበቃው ብዙ ፍቅር የተሰኘ ፊልሟ በአምስት ዓለም አቀፍ ፌስቲቫሎች ላይ የታየ ሲሆን በጋና ኤንዲቫ ላይ ምርጥ ተስፋ የሚጣልባት የፊልም ባለሙያ በመባል ለሽልማት በቅታለች። ኤደን ገረመው ከረዴት ጋር ቆይታ አድርጋ ያሰናዳችው ዘገባ ቀጥሎ ይቀርባል። ረዴት አባይነህ የግራፊክስ ጥበብ ባለሙያ ናት። ነዋሪነቷ ከለንደን ወጣ ብሎ በሚገኝ ብሪስቶል የተሰኘ ከተማ ውስጥ ነው። ረዴት የተለያዩ የአኒሜሽን እና የግራፊክስ ስራዎችን የምትሰራ ሲሆን አብዛኞቹ ስራዎቿም በዘይቤ ኢትዮጵያዊ፣ በሚዳስሱት መልእክት ደግሞ የጾታ እኩልነትን የተቃኙ ናቸው። ረዴት ይህ እንዴት ሊሆን እንደቻለ ታስረዳለች። ስለሴቶች ስራ ሳይሆን እንደ አርቲስት ውስጥሽ በቃ የመጣ ነገር ኢንስፓየር ያደረገሽ ነገር ነው የምትሰሪ እና አስቤው ሳይሆን በቃ ሂት ያደረገኛላ የሆነ ነገር ስታይ ሂት ሲያደረግሽ የምትሰሪው እንደዛ ሆኖብኝ ነው። ስለ ሲትን ቢሆን ወይ ስለ አስተዳደግ የሚሆን የምሰራው እኔ ሪሌት የማደርግበት ነገር፣ እኔ የምወደው ነገር፣ እኔ ቦታ የምሰጠው ነገር ስለሆነ ነው እንጂ ሆነ ብዬ አይደለም ማድረገው። የኢትዮጵያዊን አርትን ደግሞ እያየሁ ካደኩት ነገር ነው። እንግዲያው ነበረ ኢትዮጵያ ሳድግ እና እንዴት ሬጅስተር እንዳደረገ እንዴት እንደተቀመጠ አስቤው አላውቅም ነበር። በፊት ስዕል ስስል የሆነ ዝም ብዬ ይስላሉ እንጂ ይሄ ስፔሲፊክ ብዬ ያዝኩት ስታይል አልነበረም። ከዛ ግን እንግሊዝ መጥቼ ስዕሎች ስንስል የተለያየ አይነት ስታይል ታያለች እና ብዙ አመት አይምሮ ውስጥ የተቀመጠው ነገር ራሱ ይመጣል። ሁን ጊዜ ስዕልፍ ስል ትልልቅ አይን ነው የሚቀናኝ፣ መካል አይቀናኝም። ትንሽ አይን አንገታቸው ይረዝምብኛል። ፓተርን እወዳለሁ። በጣም የምወደው ልብስ ላይ ፓተርን ማስቀመጥ ከለሮቹ ምናምን እና ስዬ ስጨርሳቸው ነው መሳያችን የኢትዮጵያ የድሮ ስዕሎች እስከዛ ኦኬ አልኩና ከሰራሁት በኋላ ነው የልጅነቴ ነገር መጥቶ ኢንፍሉዌንስ እያደረገኝ እንደሆነ ይገባኝ። ረዴት የፊልም ጸሐፊና ዳይሬክተርም ናት። ከሶስት ዓመት በፊት ያዘጋጀችው ብዙ ፍቅር የተሰኘ አጭር ፊልሟም በአምስት ዓለም አቀፍ የፊልም ፌስቲቫሎች ላይ የተሳተፈ ሲሆን በጋና በተካሄደው ኤንዲቫ አዋርድ ላይ ተስፋ የሚጣልባት የኪነ ጥበብ ሰው ሽልማትን ሊያቀዳጃ ችሏል። ይሄ ፊልም አንዲት ወንድሟ ሴት የደፈረባት ታላቀት የምትወደ ወንድሟን ከእስር ለመታደግ ስትል በምታደርገው ጥረትና በሕሊና ሙግቷ መካከል ያለውን ትግል ያስቃኛል። ረዴት ታዲያ በዚህ ታሪክ ላይ ልታተኩር ስለቻለችበት ምክንያት ታስረዳለች። ብዙ ፍቅር አስገድዶ መደፈር ነው ሃሳቡ ግን ለሚታረጓል ብዬ ማስቦት ታሪኩን የምናይበት ፐርስፔክቲቭ ከደፋሪዋ ወይም ከደፋሪ ሳይሆን ከደፋሪው ቤተሰብ የምትወጁ ሰው እና አንቺ ጥሩ የምትይው ሰው እንደዚህ አይነት ወንጀል ሲሰራ ምንም አንቺ ሳት ገቢበት አንቺን አፌክት ያደርግሻል እና ወንጀል መሆኑን እናውቃለን ግን የሆነ ሰው ጥፋትኛን በተዘዋዋሪ አፌክት ስለሚያደርገን የምንፈጣቸው ሰበቦችን የሚል እና ታሪኩን እንዳልኩሽ የምናየው ከወንጀለኛው ወዳጅ ወይም ቤተሰብ ፖይንቶቹ ነው። ምን ረዴት ልታነሳ የወደደችው ምን ያህሎቹ ጥቃቶች ለፍርድ ይቀርባሉ የሚለውን ጥያቄ ነው። ይሁን እንጂ በኢትዮጵያ የሴቶች ጥቃት እጅግ የተለመደ መሆኑንና አብዛኛው ጥቃቶችም በቀላሉ የሚታለፉ መሆኑንም ከራሷ ተሞክሮ ጋር አያይዛ ታስረዳለች። ከጓደኞቼ ጋር ሳወራ የመደፈር ሙከራ መሞከር ማለት ኖርማል ነው። በጣም ያጋጥማል። ከማጋጠሙ አልፎ እየሳቅን ነው የምናወራው እና በጣም ብዙ ሰው ጋር በቃ ኖርማል ነገር ሆነ። እኔ ከዚህ ሄጄ ኢትዮጵያ አብሮኝ ያደገ በጣም ቤት እንደሚለው አብሮኝ ያደገ ሰው ነው ቤት ሄደን ናንበር ዘግቶ አላስወጣ ብሎኝ ታግያ ምጮ ምናምን ነገር ና አመለጥኩት ናም ታወፋ ስለ መክሰስ አላሰብኩም። የቆየ ታሪክ ነው፣ ግን አሁን ቢሆን እንደቀላል ማልፋ የመሰለኝ በዛ ሰዓት ግን ተጠቆሽ እግዚአብሔር ይመስገን አመለጥኩት አይነት ነገር አላሉ እና ውስጥ ሩዝ ሁሉ ደብቄ ከብዙ ጊዜ ካለፈ በኋላ ነው ለህቲ የነገርኳት እና እንዲዚ ያደረገ ወይ ጉድ ምናምን ብለን አለፍ ነው። ከዛ በኋላ እነዚህ ኮንቨርሴሽኖች በጣም ከብዙ ሰዎች ወደ ሳወራ እናልፋለን። እምናልፍበት ሪዝን ሊለያይ ይችላል። አንደኛ ያንን ሰው ትወጃለሽ አብሮሽ ስላደገ ይሁን ወይ ዘመድሽ ይሁን ምናምን ስላላረገው ማለት ነው እንደዚያ አድርጊ፣ ህይወቱን ከማበላሸው አይነት ስኪዞች አሉ አይደል። አንዳንዴ ደግሞ መፍራት በጣም እንፈራለን፣ ወይ ጥፋተኝነት ይሰማናል። መጀመሪያ ማን ቤቱ ሂጅ አለኝ ብቻ አይኑሯችን የሚፈጠር መአት አይነት ምክንያት አለ። አትገቢ አይደለም ግን ምክንያቶቹን የሚይዝና እንኳን ጋር ናለፍ ብለን እናልፋለን። እኔ ያጋ

ሌላ ሴት ላይ አይደግሞ ማለት አይደለም። ረዴት ጎን ለጎንም ያላትን እውቀት ለሌሎች ወጣቶች ለማሻገር ትጥራለች። በተለያዩ ጊዜያት ለእረፍት ወደ ኢትዮጵያ በተጓዘችበት ጊዜ በአርባምንጭና እና በደብረ ማርቆስ ዩኒቨርሲቲዎች የግራፊክስ ንድፍና አኒሜሽን ስልጠናዎችን መስጠቷን ነው የምትናገረው። ደብረ ማርቆስ እኔ ከሰዎቹ ጋር ስነጋገር እዚህ ሀገር አሁን ገዛ አስራ አምስት ተማሪ ምናምን ነው ኮርሱ የምንሰጠው ማለት ነው ከአሲስታንት ጋር እና እንደዛ ብያቸው ነበር። እና ወደ አርባ ስምንት ልጆች ሬጅስተር አረጉ እና በቃ ምረጭ ያለች ልጆቹን አላጣቸውም። እና ወደ ሀምሳ ሰው ማለት ነው። ከዛ ከፋፈልኳቸው አስራ አምስት አስራ አምስት አድርጌ አንስ አንስ አረኳቸው ማንጅ በል እንዲሆን ማለት ነው። እና የአንድ ቀን እንደ ኢንተንሲቭ ኮርስ አላደል ጠዋት ላይ የአንድ ሰዓት ያህል አኒሜሽን ቲዎሪ፣ ከዛ ላይ ኤክሰርሳይዝ፣ ከዛ እንደዚህ እንደዚህ በጣም ኢንተንስ የሆነ ና ሦስቱንም ቀን ያስተማርኳቸው የተለያዩ ግሩፖች አመሳሳት ብሬክ እንኳን አልወጣ ብለው በቃ አላ ሄደት ብሎ በአስር ደቂቃዎች ውስጥ በል ጊዜያቸውን ለማብቃቃት ማለት ነው። እና ፊልማቸው ካለቀ በኋላ ደግሞ ከሌላ ዲፓርትመንት ፕራውድ ጓደኞቻቸውን ኢንቫይት አድርገው ምናምን እና በጣም ነበር እንጂ እያደረጉት። በጣም በሞራል ነበር ሲሰሩ የነበረው ማለት ያለምንም መስነፍ እና ካለቀም በኋላ በቃ የሶፍትዌሩ ማጣት የካሜራውን ማጣት ነው እንጂ ምን ያህል ሚስ እንዳረጉ አንሽ ምናምንና በጣም ደስ ይል ነበር። ረዴት አባይነህ ይህ ወጣቶችን የማብቃትና የመደገፍ ህልሟን እንደምትገፋበት በፊልሙም ሆነ በግራፊክሱ እንደምትቀጥል ገልጻለች። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ የተከበራቸው አድማጮች ለምሽት ያሰናዳናቸው ዝግጅቶች ተጠናቀቁ። ከፕሮግራሙ ዋና አዘጋጅ ጽሆን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ምሽት ስመኝሽ የቆየ ነኝ። አብራችሁን ለነበራችሁ ቆይታ እያመሰገንን በጀመርነው ሙዚቃ እንሰናበታለን። ሰላም ደናደሩ።